መዝሙር መቶ ሰላሳ አምስት ግነዩ ግናዩ ለእግዚአብሔር እስመ ኄር እስመ ለዓለም ምህረቱ ግነዩ ለአምላክ አማልክት እስመ ለዓለም ምህረቱ ግነዩ ለእግዚአ አጋእስት እስመ ለዓለም ምህረቱ ዘገብረ ዓቢየ ወመንከረ ባይቲቱ እስመ ለዓለም ምህረቱ ዘገብረ ሰማያተ በጥበቡ እስመ ለዓለም ምህረቱ ዝኣፅንዓ ለምድር ዲበማይ እስመ ለዓለም ምህረቱ ዘገብረ ብርሃናተ ኣበይተ ባህቲቱ እስመ ለዓለም ምህረቱ ለፀሓይ ዝኣኮነኖ መዓልተ እስመ ለዓለም ምህረቱ ለወርህ ወለከዋክብት ዝኣኮነኖሙ ሌሊተ እስመ ለዓለም ምህረቱ ዘቀተሎሙ ለግብፅ ምስለ በኩሮሙ እስመ ለዓለም ምህረቱ وأوصي امو لإسرائيل إن ما اسم العالم نهراتو بأد صنيت وبمزريت اللي قلت اسم العالم نهراتو زنفاقع لباهر إيرترع وكفلا اسم العالم نهراتو وأوصي قاموا لإسرائيل إن يكلا اسم العالم نهراتو زناسخوا لفاروان ولا هايلو واستبحر إيرترع اسم العالم نهراتو ዋውጽኦሙ ለሕዝቡ ውስተ ገዳም እስመ ለዓለም ምህረቱ ዘአውፅአ ማየ እምኰኵሕ እስመ ለዓለም ምህረቱ ዘቀተለ ነገሥተ አበይተ እስመ ለዓለም ምህረቱ ዘቀተለ ነገሥተ ጽኑዓነ እስመ ለዓለም ምህረቱ ለሴወን ንጉሰ አሞሬወን እስመ ለዓለም ምህረቱ ወለዐግ ንጉሰ ባሳን እስመ ላለም ምህረቱ ወወሃበ ምድሮሙ ርስተ እስመ ላለም ምህረቱ ርስተ እስራኤል ገብሩ እስመ ላለም ምህረቱ እስመ ተዘከረነ እግዚአብሔር በህማመነ እስመ ላለም ምህረቱ ወአድሃነነ እምደ ጸረነ እስመ ላለም ምህረቱ ዘይሁ ሲሳየ ለኩሉ ዘስጋ እስመ ላለም ምህረቱ ግነዩ ለአምላከ ሰማይ እስመ ላለም ምህረቱ صلاة لاعب لا آ وولد من الفسق لا لآلام ولا لمالم آلام